የተባበሩት መንግስታት ድርጅት በ2030 ካወጣቸው ግቦች አንዱ ዜሮ ሃንገር ወይም ረሃብን ማጥፋት ነው። ይሁንና አፍሪካ በ2030 ይህንን ግብ አትመታም። በተለይም ከሰህራ በታች የሆኑ አገራት እራሳቸውን ሙሉ ለሙሉ መመገብ አይችሉም። ኢትዮጵያም ከእነዚህ ሀገራት መካከል ነች። ድርቅ ረሃብና የዋጋ ግሽበትን ተከትሎ በከተማዎች ላይ የሚታየው ድህነት እያየለ ነው። በዚህም የተነሳ ሕጻናት በከፍተኛ ረሃብ ውስጥ ሆነው ወደ ትምህርት ቤት ይሄዳሉ። የአዲስ አበባ ከተማ መስተዳደርም በዘንድሮ በ2012 የትምህርት ዓመት በ415 የመንግስት ትምህርት ቤቶች የሚገኙ 300 ሺህ ተማሪዎች የመመገብ ፕሮግራም በመስከረም ማብቂያና በጥቅምት መጀመሪያ እንደሚጀምር በቅርቡ አስታውቋል። አቶ ዘላለም ሙላቱ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ምክትል ቢሮ ኃላፊ ናቸው። እንግዲህ ክቡር ከንቲባው በበላይ አመራርነት የአዲስ አበባ ከተማ አስተዳደርን ትምህርት ዘርፍ ትራንስፎርም ለማድረግ ከፍተኛ እንቅስቃሴ እያደረግን ቆይተናል። ሶስት መቶ ሺህ ለሚደርሱ ተማሪዎች በተለይ ከኬጂ እስከ ስምንት ክፍል ላሉ ተማሪዎች ምግባ የማቅረብ ቃል ተገብቶ እንቅስቃሴዎች ጀምረናል። መጋቢ እናቶችን የማደራጀት ስራ ከሴቶችና ሕጻናት ጋር በመሆን የማደራጀት ስልጠና የማስጠት የማንቀሳቀስ ስራዎች ተሰርተዋል። የምገባ ዲዛይን የማሰራት የምገባ አዳራሽ፣ ምግብ ማብሰያ ኪችን ያለበት አጠቃላይ የተሟላ አስተዳደር እንዲኖር እነዚህን ስራዎችን እየሰራን ነው የምንገኘው በዚህ ሰዓት። ትምህርት ከሚቀጥሉት ሁለት ሳምንት በኋላ ይከፈታል። ስለዚህ ከዛ በኋላ እነዚህ ለሶስት መቶ ሺህ የሚደርሱ ተማሪዎች የምገብ አገልግሎት መስጠት እንጀምራለን ማለት ነው። ይህም ለሁሉም የመንግስት ትምህርት ቤቶች ነው። ሁሉም ክፍለ ከተሞች ላይ ነው ማለት ነው። በዘንድሮ የትምህርት ዓመት የአዲስ አበባ መስተዳደር ትምህርት ቢሮ ወደ ስድስት መቶ ሺህ የሚጠጉ ተማሪዎች የዩኒፎርምና ና የትምህርት ቁሳቁስ በነጻ እንደሰጠ የገለጹት አቶ ዘላለም በተጨማሪም በቀን አራት ሚሊዮን ሁለት መቶ ሺህ ብር ሂሳብ ለአንድ ተማሪ አስራ አራት ብር ተመድቦ ምግብ የመመገብ እንቅስቃሴ መጀመሩንም አክለውበታል። እንዲሁም በዚህ ፕሮግራም ስር ወደ አስር ሺህ ለሚጠጉ እናቶች የስራ እድል ተፈጥሯል ይላሉ። አጠቃላይ ያሉን የመንግስት ትምህርት ቤቶች ወደ አራት መቶ ሰማንያ ስምንት ትምህርት ቤቶች ያሉት የመንግስት ትምህርት ቤት ብቻ ማለት ነው። ስለዚህ ከእነዚህ ውስጥ አራት መቶ አስራ አምስት ለሚደርሱ ትምህርት ቤቶች ላይ ይሄ ይከፋፈላል ማለት ነው። ሶስት መቶ ሺ ሰባ ሶስቱ ሀይ ስኩሎች ስለሆኑ ከሰባ ሶስቱ ውጭ ባሉ ትምህርት ቤቶች በሙሉ ከዜሮ እስከ ስምንት ያክፍል ላሉት ምገባውን እንጀምራለን ማለት ነው። እንግዲህ በበጀቱ በቀን በተማሪ አስራ አራት ብር ሂሳብ ነው የሚታሰበው። ይህን ለሶስት መቶ ሺህ መምታት ነው። ፕላስ ለእነዚህ ልጆች እንግዲህ አንድ እናት ለሰላሳ ተማሪዎች ሬሾ ወጣው። ወደዚህ ኦልሞስት አስር ሺህ የሚሆኑ እናቶች ተለይተዋል፣ ስልጠና ወስደዋል። በራሳቸውን ካፓሲቴት እያደረጉ ነው ምገባውን ለማካሄድ። ተቀጣሪ አይደሉም እነሱ ይከፈላቸዋል። በማህበረት ነው የሚደራጁት። በማህበር ተደራጅተው ነው ምግቡን የሚያቀርቡት። ትርፉ ያገኛሉ፣ አትራፊም ይሆናሉ ማለት ነው። ስለዚህ በዚህ መጠን ውስጥ የተማሪ ተማሪዎች ወላጆች ናቸው የሚንቀሳቀሱት። ለእነሱም የስራ ዕድል የስራ ዕድል በፍቀረንዳቸው ማለት ደግሞ ቁስና ምሳ ትምህርት ቤት ውስጥ የበላ እራቱን ቤት ውስጥ መብላት የሚችል የስራ ዕድል ይፈጥራል ማለት ነው። ትውልድን ማሻገር የሚችል ስራ ይሰራል ማለት ነው እነዚህ የተመደቡ እናቶች በማህበር ተደራጅተው የተሻለና የተመጣጠነ ምግብ እንዲያቀርቡ እየሰራ ነው ያሉት አቶ ዘላለም ይህ በቀን በተማሪ አስራ አራት ብር የተተመነ ሂሳብ ከፍ እንዲልም ከገቢዎች ሚኒስቴር ጋር በመነጋገር በምግብ አቅራቢ ማህበራት ስር ለሚገኙ እናቶች ከገቢ ግብር ነጻ እንዲሆኑ እየሰሩ መሆናቸውንም አክለዋል ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ